መጽሐፈ ዜና መዋዕል ካልዕ ምዕራፍ ሰላሳ አንድ ይህም ሁሉ በተፈጸመ ጊዜ በዚያ የተገኙ እስራኤል ሁሉ ወደ ይሁዳ ከተሞች መጥተው ሁሉን ፈጽመው እስካጠፉአቸው ድረስ ሐውልቶቹን ሰባበሩ፣ የማምለኪያ ዐፀዶችንም ቈረጡ። በይሁዳና በብንያምም ሁሉ ደግሞም በኤፍሬምና በምናሴ የነበሩትን የኮረብታው መስገጃዎችና መሠዊያዎች አፈረሱ። የእስራኤልም ልጆች ሁሉ ወደ ርስታቸውና ወደ ከተሞቻቸው ተመለሱ። ሕዝቅያስም የካህናትንና የሌዋውያንን ሰሞን በየክፍላቸውና በየአገልግሎታቸው አቆመ። በእግዚአብሔር ቤት አደባባይ በሮች የሚቃጠሉን መሥዋዕትና የደኅንነቱን መሥዋዕት ያቀርቡ ዘንድ ያገለግሉም ዘንድ ያመሰግኑም ያከብሩም ዘንድ ካህናቱንና ሌዋውያኑን አቆመ። በእግዚአብሔር ሕግ እንደ ተጻፈ በጥዋትና በማታ በሰንበታቱም በመባቻዎችም በበዓላትም ለሚቀርበው ለሚቃጠለው መሥዋዕት ንጉሡ ከገንዘቡ የሚከፍለውን ወሰነ። በእግዚአብሔርም ቤት አገልግሎት እንዲጸኑ ለካህናቱና ለሌዋውያን ክፍላቸውን ይሰጡ ዘንድ በኢየሩሳሌም የሚኖሩትን ሕዝብ አዘዘ። ይህንም ነገር እንዳዘዘ የእስራኤል ልጆች የእህሉን እና የወይኑን ጠጅ የዘይቱንና የማሩንም የእርሻውንም ፍሬ ሁሉ በኵራት ሰጡ። የሁሉንም ዐሥራት አብዝተው አቀረቡ። በይሁዳም ከተሞች የሚኖሩ የእስራኤልና የይሁዳ ልጆች የበሬውንና የበጉን ዐሥራት ለአምላካቸው ለእግዚአብሔር የተቀደሰውን ዐሥራት አመጡ። ከምረውም አኖሩት። በሦስተኛው ወር መከመር ጀመሩ። በሰባተኛውም ወር ጨረሱ። ሕዝቅያስና አለቆቹም መጥተው ክምሩን ባዩ ጊዜ እግዚአብሔርንና ሕዝቡን እስራኤልን ባረኩ። ሕዝቅያስም ካህናቱንና ሌዋውያኑን ስለ ክምሩ ጠየቀ። ከሳዶቅም ወገን የሆነ ዋነኛው ካህን አዛርያስ ሕዝቡ ቁርባኑን ወደ እግዚአብሔር ቤት ማቅረብ ከጀመረ ወዲህ በልተናል ጠግበናልም እግዚአብሔርም ሕዝቡን ባርኮአልና ብዙ ተርፎአል። የተረፈውም ይህ ክምር ትልቅ ነው ብሎ ተናገረ። ሕዝቅያስም በእግዚአብሔር ቤት ጐተራ ያዘጋጁ ዘንድ አዘዘ። እነርሱም አዘጋጁ። ቁርባኑንና አስራቱን የተቀደሱትንም በእምነት ወደዚያ ገቡት። ሌዋዊውም ኮናንያ ተሾመባቸው። ወንድሙም ሰሜኢ በማዕረግ ሁለተኛ ነበር። በንጉሡም በሕዝቅያስና በእግዚአብሔር ቤት አለቃ በአዛሪያስ ትእዛዝ ይህኤል፣ አዛዚያ፣ ናሆት፣ አሳሄል፣ ይሬሞት፣ ዮዛባት፣ ኤሊኤል፣ ሰማኪያ፣ መሐት፣ በናያስ በኮናንያና ከወንድሙ ከሳሚኤ እጅ በታች ተቈጣጣሪዎች ነበሩ። የሌዋዊውም የይምና ልጅ የምሥራቁ ደጅ በረኛ ቆሬ የእግዚአብሔርን መባና የተቀደሱትን ነገሮች እንዲያካፍል ሕዝቡ ለእግዚአብሔር በፈቃድ ባቀረቡት ላይ ተሾመ። በካህናቱም ከተሞች ለታላላቆችና ለታናናሾች ወንድሞቻቸው በየሰሞናቸው ክፍላቸውን በእምነት ይሰጡ ዘንድ ኤድን፣ ሚንያሚን፣ ኢያሱ፣ ሸማያ አማሪያ፣ ሴኬንያ ከእጁ በታች ነበሩ። ከሦስትም ዓመት ወደ ላይ ላሉ በየሰሞናቸውም ለሥራቸውና ለአገልግሎታቸው ዕለት ዕለት ወደ እግዚአብሔር ቤት ለሚገቡ ወንዶች ሁሉ በየአባቶቻቸው ቤት ለተቆጠሩ ካህናት ከሀያ ዓመትም ወደ ላይ ላሉ በየሥርዓታቸውና በየሰሞናቸው ለተቆጠሩ ሌዋውያን በማኅበሩም ሁሉ በየትውልዳቸው ለተቈጠሩ ለሕፃናቶቻቸውና ለሚስቶቻቸው ለወንዶችና ለሴቶች ልጆቻቸውም ይሰጡ ነበር፤ በእምነት ተቀድሰዋልና። በየከተማይቱም ሁሉ በከተማቸው መሰማሪያዎች ላሉ ለአሮን ልጆች ለካህናቱ፣ ከካህናቱም ወገን ላሉ ወንዶች ሁሉ፣ በትውልዳቸውም ለተቆጠሩ ሌዋውያን ሁሉ ክፍላቸውን ይሰጡ ዘንድ በስማቸው የተጻፉ ሰዎች ነበሩ። ሕዝቅያስም በይሁዳ ሁሉ እንዲህ አደረገ። በአምላኩም በእግዚአብሔር ፊት መልካምንና ቅንን ነገር እውነትንም አደረገ። ስለ እግዚአብሔርን ቤት አገልግሎት በጀመረው ሥራ ሁሉ በሕጉና በትእዛዙም አምላኩን ለመፈለግ በፍጹም ልቡ አደረገው፣ ተከናወነለትም።